ሰዓት አማ ሰገንታ አፋን አማራ ትትፉፍ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሮብ ሰኒ 2 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማ። የዩናይትድ ስቴትስ የምክር ቤት አባላት በኢትዮጵያ ይካሄዳል ያሉትን ግጭትና የሰብአዊ መብት ረገጣን የሚያወግዝ የውሳኔ ሐሳብ አቀረበው። መቐሌ የምትገኘው የአሜሪካ ድምፅ ዘጋቢ በከተማይቱ ስለታዘበችው አጠቃላይ ሁኔታ አስቃኘች። ጆ ባይደን እንደ የዩናይትድ ስቴትስ ፕሬዚደንት ያካሄዱት የመጀመሪያ የውጭ ጉዞ የሚሉትና ሌሎችም ቅንብሮች አሉን። የትኛውም ሀያል ሀገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም። የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ዋና ጸሐፊ የንስ ስቶልተንበርግ ሰሞኑን ከተናገሩት የተቀነጨበ ነው። በአብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኞች ፍሳሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ነስጥልኝ እንደምናመሻቸው አድማጮች፣ ዜናውን የማሰማችው ቆንጅ ይታየ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትናንት በስቲያ አውጥተዋል። የኮንግረስ አባላቱ በጋራ መግለጫቸው በሚሊዮኖች የተቆጠሩ ለረሃብ ተጋልጠዋል፣ ለተፈናቃይነት ተዳርገዋል ብለዋል። የኢትዮጵያ መንግስት በበኩሉ የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ረቡዕ ወደ አውሮፓ ጉዞ ጀምረዋል። ፕሬዚደንቱ እንደ ዩናይትድ ስቴትስ ርዕሰ ብሔር የመጀመሪያቸው በሆነው በዚህ ጉዟቸው ከሌሎች የምዕራብ ሀገሮች መሪዎች ጋር ጉባኤ የሚያካሂዱ ሲሆን በሚቀጥለው ሳምንት ደግሞ ጄኔቫ ላይ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ። ባይደን ጉዟቸውን ከመጀመራቸው በፊት ለጋዜጠኞች በሰጡት ቃል የጉብኝታቸው ዓላማ አንድም ከአጋሮቻችን ጋር ያለንን ግንኙነት ለማጠናከር፣ እንዲሁም ቻይናና ሩሲያ አውሮፓና ዩናይትድ ስቴትስ የጠበቀ ትስስር እንዳላቸው እንዲያውቁት ለማድረግ ነው ብለዋል። ባይደን በአውሮፓ ቆይታቸው አስተዳደራቸው ጸረ ኮቪድ-19 ክትባት ለዓለም እንዲዳረስ ያለውን አዲስ እቅድ የሚያስተዋውቁ መሆኑንም ገልጸዋል። ፕሬዚደንት ባይደን ወደ ብሪታንያ ጉዟቸውን መጀመራቸውን አስመልክቶ ዋይት ሃውስ ባወጣው መግለጫ ፕሬዚደንቱ ጉዞ የዓለም ዲሞክራሲያዊ ሀገሮችን አንድ ላይ ሆነው የሀያኛው ክፍለ ዘመን ጉዞ አቅጣጫን እንዲተልሙ ለማስተባበር ሴቶቻችንን ለማስከበር እና የዓለምን ከባድ ፈተናዎች ለመጋፈጥ አሜሪካ ያላትን ቁርጠኝነት አጉልቶ የሚያሳይ ይሆናል ብለዋል። ፕሬዚደንቱ ነገ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰንን ያነጋግራሉ። በዚያም ተነገ ወዲያ አርብ እስተ እሁድ ብሪታንያዋ የኢንዱስትሪ ከተማ ኮርንዎል በሚካሄደው የቡድን ሰባት አባል ሀገሮች የመሪዎች ጉባኤ ይካፈላሉ። እሁድ ፕሬዚደንት ባይደን እና ቀዳማዊት እመቤት ጂል ባይደን በዊንዘር ቤተ መንግስት ከንግስት ኤልዛቤት ጋር ይገናኙና ከዚያም የፊታችን ሰኞ የሰሜን አትላንቲክ ቃል ኪዳን ሀገሮች የመሪዎች ጉባኤ ላይ ለመገኘት ወደ ብረሰልስ ያቀናሉ። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ያክልበታል። ሌላ ዜና፣ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በሜክሲኮና በማዕከላዊ አሜሪካ ባደረጉት ጉብኝት ማሳረጊያ ላይ ሀገራቸው ወጥተው ወደ ዩናይትድ ስቴትስ የሚፈልሱ ስደተኞችን መነሻ ምክንያት ማስተካከሉ ላይ አጽንዖት ሊሰጠው ይገባል ሲሉ አሳሰቡ። ትናንት ማክሰኞ አመሻሹ ላይ ለጋዜጠኞች በሰጡት ቃል አብዛኞቹ ድንበር ላይ ያሉ ችግሮች በአጠቃላይ በሀገራት ውስጥ ያሉ ችግሮች ቅርንጫፍ መሆናቸው ላይ ግልጽ መሆን እፈልጋለሁ ብለዋል። ከመላ ሃሪስ አያይዘውም ብዙ ሰዎች ሀገራቸውን ለቀው መሄድ እንደማይሹ ለመናገር እወዳለሁ ብለዋል። አብዛኞቹ ሀገራቸውን ለቀው የሚወጡ ሰዎች በሁለት ምክንያቶች ሲሆን አንድም በድህነት ስጋት አሊያም መሰረታዊ ፍላጎታቸውን ማሟላት ሳይችሉ ሲቀሩ ነው ብለዋል። እንደ ሃሪስ ቃል አቀባይ ከሆነ ምክትል ፕሬዚደንቷ ከሜክሲኮ መሪ ጋር በግል ባደረጉት ንግግር ዩናይትድ ስቴትስ በደቡባዊ ሜክሲኮ ለተመጣጣኝ መኖሪያ ቤቶች ብድር የሚሆን መዋለ ነዋይ ልታፈስ አቅዳለች። በተጨማሪም ዩናይትድ ስቴትስ በመጪዎቹ ሶስት ዓመታት 130 ሚሊዮን ዶላር ለሰራተኛና ለማኅበራት ማሻሻያ ማቋቋሚያ ትረዳለች ተብሏል። ተመሳሳይ ጓቴማላ ሙስናን በመዋጋት ዙሪያ አጽንኦት ሰጥተው ተናግረዋል ምክትል ፕሬዚደንቷ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ይሆናል። አሁንም እንሻገረው ዓለም እጅግ ግዙፍ የበጎ አድራጎት ተቋማት መካከል አንዱ የሆነው ማስተርካርድ ፋውንዴሽን ለ50 ሚሊዮን አፍሪካውያን የሚበቃ የኮቪድ-19 ክትባት ለማሰባሰብና ለማቅረብ ለቀጣዮቹ ሶስት ዓመታት የአንድ ነጥብ ሶስት ቢሊዮን ዶላር ወጪ መመደቡን አስታወቀ። ድርጅቱ በአይነቱ የመጀመሪያ የሆነውን ይህንን መርሃ ግብር እንዲወጥን የተነሳሳው በአህጉረ አፍሪካ ሶስተኛ የወረርሽኝ ማዕበል ይከሰታል የሚል ስጋት ባንዣ ያበበበት በዚህ ወቅት የተጓተተ ያለውን የኮቪድ-19 ክትባት መርሃ ግብር ለማጠናከር በማሰብ መሆኑን አመልክተዋል። እዚህም መሰረት ማስተር ካርድ ፋውንዴሽን ክትባቶቹን ከዩናይትድ ስቴትሱ የጆንሰን ኤን ጆንሰን ኩባንያ አፍሪካ ህብረት ከኩባንያው ጋር 220 ሚሊዮን ክትባቶችን ለመግዛት ተደራድሮ ባገኘው የቅናሽ ዋጋ እንደሚገዛ ነው ያስታወቀው። ትባቶቹ በመጪው ነሐሴ ወር ይደርሳሉ ብለዋል የበጎ አድራጎት ድርጅቱ ቃል አቀባይ። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ከ120 ወደሚበልጡ የዓለም ሀገሮችና ግዛቶች ለሚጓዙ አሜሪካውያን የሀገሮቹን የኮቪድ-19 ወረርሽኝ ይዞታ መሰረት ያደረገ አዲስ የጉዞ ማሳሰቢያ አውጥቷል። የጤናን ጉዳይ መሰረት አድርጎ አዲስ የወጣው የጉዞ ማሳሰቢያው ሀገሮቹን በከባድ የወረርሽኝ ሁኔታ ውስጥ ያሉና ወረርሽኙ ቀጥሎባቸው ነገር ግን በቁጥጥር ስር ያዋሉ በሚል ረድፍ ለይቷቸዋል። በዚህም መሰረት ሲዲሲ የኮቪድ-19 ክትባት ሙሉ በሙሉ ለተከተቡ ወይም ተከትበው ላላጠናቀቁ ሰዎች የጉዞ መመሪያ ይሆናቸው ዘንድ የሀገሮቹን የወረርሽኙን ክብደት ይዞታ በአራት ደረጃዎች ከፋፍሎ አስቀምጧል። በዚህም መሰረት ለኮቪድ-19 የመጋለጥ ከባድ አደጋ ያላቸው ተብለው ደረጃ አራት ላይ ተቀምጠው የነበሩ 61 አገሮች ወደ ደረጃ ሶስት ዝቅ ተደርገዋል። ካናዳ፣ ፈረንሳይ፣ ጀርመን እንዲሁም የቫይረሱ ስርጭት እያሻቀበ ባለበት የበጋ ኦሊምፒክስን ልታስተናግድ የቆረጠችው ሲዲሲ የጉዞ ማሳሰቢያውን ከልሶ ማውጣቱን ተከትሎ የውጭ ጉዳይ ሚኒስቴር የራሱን የተሻሻለ የጉዞ ማሳሰቢያ አውጥተዋል። አስራ ስምንት ሀገሮች ካናዳ፣ ጃፓን፣ ፈረንሳይ እና ግሪክን ጨምሮ እንዳትጓዙ በሚለው ረድፍ ተፈርጀው የነበሩ ሲሆን የጉዞ እቅዳችሁን እንደገና አስቡበት ወደሚለው ረድፍ ደረጃ ሶስት መሆኑ ነው አውርዷቸዋል። ይሁን እንጂ ስቴት ዲፓርትመንት የጉዞ ማሳሰቢያውን አስመልክቶ ለሚያደርጋቸው ውሳኔዎች ሽብርተኝነትን እና ወንጀልን የመሳሰሉ ጉዳዮችንም ስለሚመለከት ሻሻለው የጉዞ ማሳሰቢያው ሲዲሲ ካወጣው ጋር ሙሉ በሙሉ አንድ አይነት እንዳልሆነ አመልክቷል። ጃፓን እንደ አውሮፓውያን አቆጣጠር ሐምሌ 23 በሚከፈተው ኦሊምፒክስ ውድድር ላይ የውጭ ሀገር ታዳሚዎች እንዳይገኙ መከልከሏ የሚዘነጋ አይደለም። በዚህ እንዳለ በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ሲጀምር ህንድ ውስጥ የተከሰተው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያን ዩናይትድ ስቴትስ ውስጥ እንዳይዛመት ለመከላከል የክትባት ማዳረስ ጥረቱ መጠናከር አለበት ሲሉ አሳሰቡ። ቫይረሱ በአሁኑ ወቅት ብሪታንያ ውስጥ በብዛት እየተዛመተ ያለው መሆኑን 12 እስከ 20 ዓመት ዕድሜ ውስጥ ባሉት ላይ በብዛት እየታየ መሆኑንም ፋውቺ ተናግረዋል እና ዲሬክተር አሳሰቡ። መጨረሻም አፍጋኒስታን ውስጥ ታጣቂዎች የተቀበሩ ፈንጂዎችን በማስወገድ ላይ የተሰማራ ዓለም አቀፍ የበጎ አድራጎት ድርጅት ቢሮ ላይ ጥቃት አድርሰው ቢያንስ አስር ሰው ገደሉ፣ ሌሎች ከአስር የሚበልጡ ደግሞ አቆሰሉ። ብሪታንያው ሄሎ ትረስት የተባለ ተቋም ማረፊያ ላይ ሌሊት ጥቃቱ የደረሰው የአፍጋኒስታን ኃይሎችና የታሊባን ታጣቂዎች ከባድ ውጊያ በሚያካሂዱባት ሰሜናዊዋ ባግላን ክፍለ ሀገር ውስጥ መሆኑ የታወቀው ክፍለ ሀገሩ ፖሊስ ቃል አቀባይ ለቪኦኤ ሲናገሩ የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጁ ተቋም ተቀጥረው የሚሰሩ የአፍጋኒስታን ዜጎች መሆናቸውን ገልጸዋል። ታሊባን ቃል አቀባይ ጥቃቱን እኛ አላደረስንም፣ የተፈጸመበትን አካባቢ ታሊባን እየተቆጣጠረው አይደለም በማለት አስተባብለው ድርጊቱን እናወግዛለን ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ በተዘዋዋሪ ስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ፕሬዚደንት ጆ ባይደን ከሀገራቸው ውጪ የመጀመሪያ የሆነውን ጉዞ ወደ አውሮፓ አድርገዋል። በኮቪድ-19 ወረርሽኝ የአየር ንብረት ለውጥና ከቻይናና ሩሲያ በሚነሱ ስጋቶች እየተፈተነ ያለው አስተዳደራቸው አትላንቲክ ተሻጋሪ ለሆኑ ግንኙነቶች ዋጋ እንደሚሰጥ አመላካች ሆኗል። የሲንዲ ሳይን ዘገባ ሀብታሙ ስዩም ያስደምጠናል። ሰኞ ዕለት የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዋይት ሃውስን ጎብኝተዋል። በዚያ ባደረጉት ንግግር አውሮፓ ፕሬዚደንት ጆ ባይደንን እጇን ዘርግታ እንደምትቀበላቸው ተናግረዋል። የትኛውም ሀያል አገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም። ዋይት ሃውስ እንዳለው ከራሺያና ቻይና የሚመጡ ስጋቶችና ፍትሐዊ ያልሆኑ ውድድሮች ለመመከት ባይደን በእንግሊዝና አውሮፓ ካሉ ዲሞክራቲክ አጋሮች ጋር መስራት ይፈልጋሉ። ጄክ ስሌቨን የብሔራዊ ደህንነት አማካሪ ናቸው። በዩናይትድ ስቴትስ አውሮፓ ህብረት ጉባኤ ላይ ፕሬዚደንቱ እና የአውሮፓ ህብረት መሪዎች የሚያተኩሩት በንግድና ቴክኖሎጂ መስኮች በአንድ የሚሰልፉበትን አቀራረብ ነው። ይሄ ከሆነ የንግድና ቴክኖሎጂ ህጎችን በ21ኛው ክፍለ ዘመን የሚጽፉት ቻይና ወይም ሌሎች አምባገነን አገሮች ማንም ሳይሆን ዴሞክራሲያዊ አገሮች ይሆናሉ። የውጭ ፖሊሲ ሊቅ የሆኑት ብሪያን ካቶሊስ ግን ቻይናን በተመለከተ የአሜሪካ ፍላጎት ከአውሮፓ ሀገሮች ጋር ላይስማማ እንደሚችል ይጠቁማሉ። looking at the rise of China and its growth in the economy የቻይናን እድገት የኢኮኖሚ ግስጋሴውን ቴክኖሎጂዎቿንና ማበርከት የምትችለውን በመመልከት አገራት ከዩናይትድ ስቴትስ ጋር የነበራቸውን ግንኙነት በነበረበት ማስቀጠል ቢፈልጉም ከቻይና ጋር ኢኮኖሚያዊ ቁርኝት መፍጠርም ግን ይፈልጋሉ። ስለሆነም ጀርመንን የመሰሉ አገራት ሁለቱን ተጻራሪ ፖሊሲ ያላቸውን አገራት ማስተናገድ ትቀጥላለች። አንዳንዴም ሙሉ በሙሉ ከዩናይትድ ስቴትስ ጋር ዓይን ለዓይን አለመተያየትም ሊመጣ ይችላል። entirely ካቱሊስ እንደሚሉት ባይደን ራሽያና ቻይና የሌላቸው ዩናይትድ ስቴትስና አውሮፓ የሚጋሩትን እሴት አጉልተው ማሳየት ያስፈልጋቸዋል። እንደ ዩናይትድ ስቴትስ ፕሬዚደንት ያደረጉት የመጀመሪያ ጉዞ ነው። ወደ ሌላኛው የዓለም ዴሞክራሲ እምብርት በመራመድ ረገድ አውሮፓ ጠቃሚ ግብአቶች ትሆናለች። ከአንድ በላይ አገራት የሚሳተፉባቸው ስብሰባዎች ያስፈልጋሉ። ይሁንና አንዳንዶቹን ቁልፍ የሁለትዮሽ ስብሰባዎች መመልከት ያስፈልጋል። እኔ ቁልፍ የምላቸው ስብሰባዎች ከእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና ከቱርኩ መሪ ኤርዶጋን ጋር የሚደረጉት ናቸው። ባይደን አስቀድመው የሚያነጋግሩት የቡድን ሰባት ሀገራት ጉባኤ አዘጋጅ የሆነችውን የእንግሊዝን ጠቅላይ ሚኒስትር ቦሪስ ጆንሰንን ነው። ከዚያ ወደ ብራሰልስ ለአውሮፓ ህብረትና ለኔቶ ጉባኤዎች ያቀናሉ በ ቀጣይ ሳምንታት በጀኔቫ ከሩሲያው መሪ ቭላዲሚር ፑቲን ጋር ይገናኛሉ። የሰብአዊ መብቶችን ረገጣ በተመለከተ በቻይናና ራሽያ ላይ ጫና ለማሳደር ባይደን ቃል ገብተዋል። ማርክ ሲማኮቭስኪ አትላንቲክ ምክር ቤት የተሰኘው የምሁራን ህብረት አባል ናቸው። ፕሬዚደንት ባይደን እና አስተዳደራቸው አሜሪካ ወደ መድረኩ እንደተመለሰች ማሳየት ይፈልጋሉ። መልሰን በማንሰራራት የአየር ንብረት ለውጥ፣ የኮቪድ-19 ምላሽ፣ ከሩሲያ ጋር የተባለውን የኃይል እሽቅድድምን የመሳሰሉት ግዙፍ ተግዳሮቶችን በጋራ መመከት እንችላለን የሚለውን ማሳየት ይፈልጋሉ። ይህ አስተዳደር አጋሮች እንደሚያስፈልጉት ያወቀ ይመስለኛል። ሲማኮቪስኪና ሌሎች ሊቃን እንደሚሉት ዩናይትድ ስቴትስ ወደ ሌላ የኮቪድ-19 ምዕራፍ እየገባች ትገኛለች። በዚህ ምዕራፍ ሕይወት አድን ክትባቶችን በማጋራት የተቀረው ዓለም ከገዳዩ ወረርሽኝ እንዲላቀቅ ወደ መርዳቱ ትኩረቷን አዙራለች። ሀብታሙ፣ እናመሰግናለን። አሁን የኬንያው ፕሬዝደንት የኢትዮጵያ ጉብኝት ይቀርባል። በኢትዮጵያ የአንድ ቀን ጉብኝት ያደረጉት የኬንያው ፕሬዝደንት ኡሁሩ ኬንያታ ከጠቅላይ ሚኒስትር አብይ አሕመድ ጋር በልዩ ልዩ ጉዳዮች ላይ መነጋገራቸው ተገልጿል። በትግራይ ክልል ያለውን ሁኔታ በተመለከተ የተደረገው ውይይት ስለመኖሩ ግን ዛሬ በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ አልተገለጸም። እስክንድር ፍሬው ዝርዝሩን ይዟል። የኬንያው ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት በትናንትናው እለት ነው። ፕሬዝዳንት ኬንያታ ወዲያውኑ በኬንያው ሳፋሪኮም የሚመራ የተለያዩ ኩባንያዎች ጥምረት ግሎባል ፓርትነርሺፕ ፎር ኢትዮጵያ በኢትዮጵያ የቴሌኮም ዘርፍ ለመሰማራት ከሀገሪቱ ባለስልጣናት ጋር ባደረገው የስምምነት ስነስርዓት ላይ ተገኝተዋል። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር አብይ አሕመድ ጋር ውይይት ማድረጋቸውንም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ በተካሄደ ጋዜጣዊ መግለጫ ላይ እየተናገሩት ይህንኑ ነው። ከተነጋገሩባቸው ጉዳዮች መካከል በጋራ የሚያሳስቧቸው አካባቢያዊ ጉዳዮችና ና በኬንያ ና በኢትዮጵያ ያለውን አጋርነት ማጠናከር ይገኙበታል። አጋርነታቸውን ማጠናከር ከሚፈልጉባቸው ነገሮች አንዱ እንዳያችሁት ሁለቱም ካላቸው አጭር ጊዜ በመውሰድ መንግስት አካባቢያዊ እንዲሆን የሚፈልገው የአረንጓዴ አሻራ መርሃ ግብር አካል የሆነ የችግኝ ተከላ ማካሄዳቸው ነው። ስለዚህ መሪዎቹ የተነጋገሩባቸው በጋራ የሚያሳስቧቸው ብዙ ጉዳዮች አሉ ነው ያሉት። የጎረቤት ኬንያ ፕሬዝዳንት ሁሩ ኬንያታ አዲስ አበባ የገቡት ከትግራይ ክልል ግጭት ጋር የተያያዘው የኢትዮጵያና የአንዳንድ ምዕራባውያን መንግስታት ግንኙነት ወደ በለጠ ልዩነት ባመራበት ወቅት ነው። ዩናይትድ ስቴትስ ለምሳሌ በኢትዮጵያና በኤርትራ ባለስልጣናት ላይ የቪዛ ክልከላ እርምጃ ይፋ አድርጋለች። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አልተራመዱም ይላል ዩናይትድ ስቴትስ የቪዛ ክልከላውን ይፋ ያደረገችበት መግለጫ ዩናይትድ ስቴትስ በትግራይ ክልል የተኩስ አቁም እንዲደረግ የኬንያን ሚና መጠየቋን የጠቀሱ አንድ ጋዜጠኛ ርዕሰ ጉዳዩ ከኡሁሩ ኬንያታና ከጠቅላይ ሚኒስትር አብይ አህመድ የውይይት አጀንዳዎች አንዱ ነበር ወይ በማለት ጠይቀዋል። ዝርዝር ውስጥ ያልገቡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተከታዩን መልሰዋል። ቀደም ሲል እንዳመለከትኩት 120 ሚሊዮን ኢትዮጵያውያንን ከሚወክሉት ተቋማት አንዱ የሆነው የሕዝብ ተወካዮች ምክር ቤት ድርጅቱን ህዋትን ማለታቸው ነው በሽብርተኝነት ፈርጆታል፣ እና ይህ የወንጀለኛ ቡድኑን መሪዎች ለህግ ለማቅረብ አሁን በጣም አነስተኛ የሆነ ቦታ ላይ አተኩሮ የሚካሄድ የህግ ማስከበር ዘመቻ ነው። ስለዚህ የተኩሳቁም የሚለው ሐሳብ እየተካሄደ ያለ ሰፊ ግጭት ያለ ያስመስላል። ያንዳልሆነ ግን ቀደም ሲል አመልክቻለሁ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽህፈት ቤት በተሰጠው መግለጫ በትግራይ ክልል ሰብአዊ እርዳታንና የጤና አገልግሎትን ለማዳረስ እየተካሄዱ ያሉ ተግባራትም ተብራርተዋል። ከዚህ አንጻር ምግብና ምግብ ነክ ያልሆኑ አቅርቦቶች በመጀመሪያው ዙር ለ4.5 ሚሊዮን ተጠቃሚዎች፣ በሁለተኛው ዙር ደግሞ ለ5.2 ሚሊዮን ዜጎች መዳረሳቸው ተገልጿል። ዩናይትድ ስቴትስን ጨምሮ አንዳንድ አጋር መንግስታትና ተቋማት ግን በኢትዮጵያ መንግስት የሚገለጹትን እነዚህን ቁጥሮች አይቀበሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር ዛሬ ባወጡት ትዊት ለምሳሌ ማውገዝ መተባበርን ይጠይቃል ትግራይ ውስጥ ያለው ሁከት እንዲያበቃና እርዳታ እጅግ ለሚያስፈልገው ህዝብ እንዲደርስ ለኢትዮጵያ መንግስት በአንድ ድምፅ ጥሪ ማስተላለፍ የመቻላችንን አስፈላጊነት ለማጉላት ከለጋሽ ሀገሮች ሚኒስትሮች ጋር አሁን ተወያይቻለሁ ብለዋል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን የዩናይትድ ስቴትስ የምክር ቤት አባላት የውሳኔ ሐሳብ የዩናይትድ ስቴትስ ተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትላንት በስቲያ አውጥተዋል። ሚሊዮኖች ለረሃብ ተጋልጠዋል፣ ለመፈናቀል ተዳርገዋል ይላል የኮንግረስ አባላቱ የጋራ መግለጫ። የኢትዮጵያ መንግስት ግን የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ይላል። መስፍን አራጌ ዝርዝሩን ይዟል። የዩናይትድ ስቴትስ ኮንግረስ አባላት የሆኑት ግሪጎሪ ሚክስ፣ ማይክል ማካውል፣ ካረን ባስ እና ክሪስቶፈር ስሚዝ ከሁለት ቀናት በፊት በጋራ ባስተላለፉት አቋም በትግራይ ቀጥሏል ያሉትን ጦርነትና ውድመት በመላ ሀገሪቱ እየተባባሰ መጥቷል ሲሉ የገለጹትን የሰብአዊ መብት ጥሰት በጽኑ አውግዘዋል። በትግራይ በተከሰተው ጦርነት የአካባቢው ነዋሪ ክፉኛ መጎዳቱን የጠቆመው መግለጫው ከአንድ ሚሊዮን የሚልቁ ሰዎች ተፈናቅለዋል፣ ከአምስት ሚሊዮን በላይ የሚሆኑትን ደግሞ ወደ ከፋ ረሃብ እያሸጋገራቸው ነው ብሏል። ኢትዮጵያ ውስጥ የተፈጠረው ሁኔታ ቦታ ሰፊውን የአፍሪካ ቀንድ ሰላምም እያናጋ ነው ይላል መግለጫው። ቀጥሎ ያለውን ግጭትም ተቀባይነት የሌለው ሲል ነበር የገለጸው። ለሰብአዊ ተራድኦ ሰራተኞች ደህንነቱ የተጠበቀና አጋጅነት የሌለበት ተደራሽነትን በማመቻቸት ለጉዳት ተጋላጭ ለሆኑ የኅብረተሰብ ክፍሎች አስቸኳይ እርዳታ እንዲቀርብላቸው ተጠይቋል። የኮንግረስ አባላቱ ጦርነት ውስጥ የገቡት ወገኖች በፍጥነት ግጭት አቁመው በቅን መንፈስ የታጀበ ፖለቲካዊ ውይይት እንዲያደርጉም ጥሪ አስተላልፈዋል። የኢትዮጵያና የኤርትራ መንግስታት የቡድኑ ኤርትራ ሰራዊትን ከኢትዮጵያ ሙሉ በሙሉ ለማስወጣት የገቡትን ቃል በፍጥነት ተግባራዊ ማድረግ አለባቸው ሲል ጥሪ አስተላልፏል። መግለጫው የተባበሩት መንግስታት የሰብአዊ መብት ኮሚሽን ቢሮም ሆነ የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ የተፈጠረውን የሰብአዊ መብት ጥሰት እና ጉዳት የመመርመር ሙሉ ስልጣናቸው እውን እንዲሆነና ተደራሽነት እንዲያገኙም አሳስበዋል። በኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታና የጸጥታ ድባብ መጪ ሀገራዊ ምርጫ ነጻ ፍትሐዊና ታማኝ ሆነው ለመጠናቀቁ ጥያቄ ይህ ይጭርብኛል የሚለው የኮንግረሱ አባላት አቋም በምርጫው ግጭቶችና አለመረጋጋቶች እንዳይባባሱ መገለል የደረሰባቸው ወገኖችም የበለጠ መብታቸው እንዳይገፋ ልዩ ትኩረት ሊሰጥ እንደሚገባም አመላክቷል። ሰባት ወራትን የተሻገረው ግጭት መቀጠል የለበትም የሚለው መግለጫው የሚሊዮኖች ሕይወት አደጋ ላይ ነውና አስቸኳይ የሰላም ስምምነት ያስፈልጋል ሲል መልእክቱን ይቋጫል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሀን በሰጡት መግለጫ ስለ ትግራይ የሚነገረው ውጭ ሀገር የሚኖሩ ወንጀለኛ ሲሉ የጠሩት ቡድን ደጋፊዎች የተዛባ መረጃ በማስተላለፋቸውና ና ይህንኑ የተዛባ መረጃ ያለምንም ማጣራት ተአማኒ የሚባሉ ተቋማት ጭምር በመጋራትና በማጋራታቸው እንደሆነ ገልጸዋል። ከሰላማዊ ሰዎች ግድያና ወሲባዊ ጥቃት ጋር ተያይዘው የተፈጸሙ ወንጀሎችን የሚመረምር ቡድን መቋቋሙን ኃላፊው አስታውቀዋል። ከሰብአዊ ተራድኦ አቅርቦት ጋር በተያያዙም ለእንቅስቃሴ አስቸጋሪ በሆኑ አካባቢዎች ወታደራዊ አጀብ በማድረግ እርዳታው ለተገቢው ሰው እንዲደርስ እየተደረገ ነው ሲሉ የገለጹት ኃላፊዋ አንዳንድ አካላት ግን በሰብዓዊ ድጋፍ ስም የጦር መሳሪያ ለማስገባት እንደሚሞክሩ ተጨባጭ ማስረጃ አለን ይላሉ። የሰብአዊ ድጋፉ ቀጥሎ ባለበት በአካባቢው ረሃብ ተከስቷል መባሉ ግን መሰረተ ቢስና ፖለቲካዊ ፍላጎት ያጠላበት ነው። እንደ ፕሬስ ክፍል ኃላፊዋ ከመጪው አገራዊ ምርጫ ጋር በተያያዘም ፌዴራል ፌደራል ፖሊስ፣ ጠቅላይ አቃቤ ሕግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስትርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ሕጋዊ እንዲሆን እየተሰራ መሆኑን ገልጸዋል። ውጭ ጉዳይ ሚኒስተር በቅርቡ በወጣው መግለጫ ከሕወሓት ጋር የተጀመረው ጦርነት እንዲቆምና በጠረጴዛ ዙሪያ ድርድር እንዲካሄድ የሚደረገውን ተደጋጋሚ ጥሪ መንግስት እንደማይቀበለው ገልጾ ሕወሓት የኢትዮጵያን ሉዓላዊነትና ሕገ መንግስቷን እየተዳፈረ ነው ማለት ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን እናመሰግናለን። አሁን ስለ መቀለ ሁኔታ ዘገባለን። የአሜሪካ ድምፅ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁንም በመቀለ ከተማ ነው የምትገኘው። ዛሬ ጠዋትም ከአፍሪካ ቀንድ ዘጋቢ ኤደን ገረመው ጋር ተገናኝተው መቀለ ከተማ ውስጥ ስላለው የባንክ አገልግሎት ስለ ኮቪድ-19 እንዲሁም በሆስፒታሎቹ ስለሚታየው የመሳሪያ እጥረት የታዘበችውን ገልጻ አላታለች። ቀጥሎ ይቀርባል። የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀሌ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችን ሲሆን በመቀሌ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረዣዥም ሰልፎችን መታዘቧን ትገልጻለች። በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ህዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ከዌስተርን ዩኒየን የኋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተግላሉ ነው። ብዙዎቹም ይሄ የጦርነቱ ውጤት ነው ብለው ያምናሉ። ሄዘር መቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች። ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጥማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ። ሄዘርን ሰኞ ዕለት ከአሜሪካ ድምፅ ጋር በነበረች ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖቹ ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያዳረሱ እንዳልሆነ ነግረሽናል፣ ይሄ ለምን የሆነ ይመስልሻል ስል ጠይቂያት የሚከተለው መልሳለች። እጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም። በመቀሌ አይደር ሆስፒታልን ደጋግማ የቃኘች ሲሆን በአጠቃላይ የመድኃኒት የባለሙያና የኦክሲጅን እጥረት መኖሩንም ገልጻልኛለች። በተጨማሪም የተቸገሩት ነገር አለ ኢንተርኔት። በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል። በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሏል። ይሁን እንጂ አብዛኞቹ ትምህርት ቤቶች ውስጥ ደግሞ ተፈናቃዮች እየኖሩ ነው ያሉት እና በዚህ ላይ ምን ያስተዋልሽ ነገር አለ ስል ጠይቂያታለሁ። ትምህርት ቤቶችን የመክፈት እቅድ እንዳለ አውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200 ሺህ ሰዎች አሉ። ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ። ኤደንን እናመሰግናለን። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምፅ ወይንም ለአሃዱ ራዲዮና ቴሌቪዥን በድምፅ፣ በጽሁፍ፣ በቪዲዮ፣ በስልክ፣ በዋትሳፕ እንዲሁም በፌስቡክ አድራሾቻችንና ገጾቻችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓ ም ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን ቪኦኤ ኒውስ ዳት ካም ወይንም ደግሞ አሃዱ ሬዲዮ ዳት ካም ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ዲሞክራሲ በተግባር ይቀርባል። በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሰሞኑን ተመርቋል። የመጽሐፉ ጸሐፊ ዶክተር ሚካኤል ሚዴጋ በፌዴራል ከተሞች ላይ ለበርካታ ዓመታት ጥናት ያካሄዱ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የገለጹት የኢዘማ ፓርቲ አመራር አባል አቶ ዮሐንስ መኮንን አዲስ አበባ የማንም ሳትሆን ራስዋን ችላ መተዳደር አለባት ብለዋል። ጸሐይ ዳምጠው ዝርዝሩን ይዛለች። በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድረዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ምልኬ ሳሚደጋ ገልጸዋል። በፌዴራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሀሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅት እና በጥናታዊ ጽሑፎቻቸውም የከተሞቹን የፖለቲካ፣ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ ዓመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ምልኪ ሳሚ ደጋ የመጽሐፉን ይዘት እንዲህ ተንትነዋል። contextil cities in federations below the european context to us do you let them come to chil savanna dreban and miza ኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደሚመስል ያብራራሉ። የፌዴራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኑ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ ሁለት ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ ዘጠኝ የነበሩ አሁን ከሲዳማ ክልል ጋር አስር ናቸው። ከዚህ ከአስሩም ግዛቶች ያሉ የኢትዮጵያ ግዛት የለም እንደ ሀገር። ስለዚህ አዲስ አበባ ከሰማኒያ ሶስት ወዲህ ወደ ኦሮሚያ ስለሚሰፋ ከኦሮሚያ ብዙ ነገር ስለሚታገኝ የአርሶአደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብሎ በተለይ በማህበራዊ አገልግሎት ላይ፣ የጋራ መስተዳደርን በተመለከተ ላይ፣ ተፈጥሮዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው፣ ግን እስካሁን ምንም ህግ አልወጣም። የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነም ዶክተር ምልኬሳ ይናገራሉ። አንደኛ ድሬዳዋ ህገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ድሬዳዋ የትኛውም ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ቪዲዮ ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ግጭቶቹ እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶቹም ነበሩ። ከዚያ በኋላ ምርጫ እንዳታካሄድ ተደረገ። ከዛ ቀን ጀምረው የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ። ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሁን? አፋን ኦሮሞ ለምሳሌ ባይተወር መሆን ያለበትም አዲስ አበባ ውስጥ እንኳ የአዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያረጋል እንጂ እ ኦሮሞን ብቻ ጠቀም የሚያረግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው ለምን እኔ አማርኛ ካልቻልኩኝ አዲስ አበባ አልገባም ማለት ነው ስራ መፈለግ አልችልም ትምህርት ቤት አልገባም ቋንቋ ቀላል አይደለም የብዙ ነገር መሰረት ነው በኃይልን የሚሸከም ነገር ነው ስለዚህ ዋናው ልባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ አሉ ከተሞች ፊናንስ አይቻለው በተለይ አዲስ አበባን ባይሊንጓል ማድረግ ፍቱም መድኃኒቱ ነው ብዬ አስባለሁ። በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት። ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል። አዲስ አበባ የት ነች ብት አዲስ አበባ ኢትዮጵያ ውስጥ ነች። ባጭሩ እንጂ አሁን ባለው አከላለል ከሆነ በኦሮሚያ መካከል ትገኛለች እሱን ግን ህገ መንግስቱም ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ያከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ አዲስ አበባ ያዘጋጀችው የራሷ ቻርተር አለች ቻርተሩን የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች ነው የሚለው ስለዚህ የምትገኘው ኦሮሚያ ውስጥ ነው አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም አዲስ አበባን በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋራ አብረ ማድረግ እንዳለበት እናምናለን። እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም። አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጸዋል። በዚህ ላይ ተቃውሞ የለንም። ኦሮምኛ የአዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ይመረጥ አንቃወሙ እንደም የምንደግፈው ሀሳብ ነው ማለት ነው። ይህ በአዲስ አበባ እና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን እናመሰግናለን። አሁን አሜሪካና ህዝቧ ዩናይትድ ስቴትስ ውስጥ በድህረ ኮቪድ-19 ወረርሽኝ የቤቶች ንግድ ገበያ እየደራ ነው። የቤት ዋጋ መጨመር ምክንያት የተለያዩ የዘርፉ አዋቂዎችና ባለሙያዎች አስተያየት የያዘ ዘገባ የአሜሪካ ድምፅ ዘጋቢ ሌሲያ ባክሌት ያጠናቅራለች። ቆንጅታዬ ለዛሬ አሜሪካና ህዝቧ ፕሮግራም አሰናድተዋለች። የዩናይትድ ስቴትስ የቤት አጋዦችና አሻሻጮች ብሔራዊ ማህበር እንዳስታወቀው ከሆነ ባለፈው የአውሮፓውያን 2020 ዓመተ ምህረት የሚገዛ ቤት ፈላጊው ብዛት ከ2006 ዓመተ ምህረት ወዲህ ባልታየ መልኩ ጨምሯል። የዘርፉ አዋቆች እንደሚሉት ገበያው ለቀጣዮቹ ስድስት ወራትም እንዲሁ እንደደራ ነው የሚከርመው። አሊሲያ ማክሬያ እና ባለቤታቸው ልጃቸው ሁለተኛ ደረጃ ትምህርቷን ስትጨርስ ቤታቸውን ሸጠው ከዋሽንግተን አካባቢ ወጣ ብለው ሊኖሩ እቅድ ይዘው ቆዩ። ታዲያ ባለፈው ዓመት ኮቪድ-19 ወረርሽኝ ገብቶ አገሩን ዝግትግት ሲያደርገው ትንሽ እንደከራረሙ በድንገት የሚፈልጉትን ዓይነት ቤት ማግኘታቸውን ይገልጻሉ። ይህን ቤት እኛ ስናገኘው ገበያ ላይ ከወጣ አንድ ወር ያክል ቆይቶ ነበር። ስለዚህ እኛ እንግዛው ስንል ሌላ አንድም የዋጋ ተጫራች አላጋጠመንም። እንደሚመስለኝ በዚያ ወቅት ሰው ቤት ፍለጋ ላይ መሰማራቱን ፈርቶት ነበር። እነ አሊሽያ ማክሬያም የራሳቸውን ቤት አምና ሚያዚያ ወር ላይ ገበያ ላይ ሲያወጡት ገዢ እስከሚመጣ ወራት ሊወስድ እንደሚችል ነበር የጠበቁት። We accepted an offer on the house, um, after it was on the market for like three days. ቤቱን ገበያ ላይ ባወጣ ነው በሶስት ቀኑ ገዢ መጣ። እኛ ከጠየቅ ነው በላይ ዋጋ ልስጥ አለ። ለማመን አልቻልንም። ለምን ቤቱን ለመሸጥ የምንችል አልመሰለንም ነበራ። ለዚያ ነው ከጠየቅ ነው በላይ ዋጋ ስናገኝ የተገረም ነው። የቤት ንግድ ዘርፍ አዋቂዎች እነ አሊሺያ ቤታቸውን ሸጠው ሌላ ለመግዛት ከዚህ የተሻለ ጊዜ አያገኙም ነበር፣ ጥሩ ጊዜ መረጡ ይላሉ። ባለፈው ዓመት ሚያዚያ ወር የጀመረ የቤት ገበያው በጣም ተሟሙቋል። የብድር ወለድ መጠኑ እጅግ መቀነሱ አንዱ ምክንያት እንደሆነ የቤት አሻሻጮች ማህበር ይናገራል። ሎረንስ ዩን የማህበሩ ተጠሪ ናቸው። እንዲህ ሲሉ ያስረዳሉ። 0 ሰው ከምንጊዜውም ዝቅተኛ በሆነው የብድር ወለድ መጠን መጠቀም ይፈልጋል። እናም ከኮቪድ-19 በፊት ከነበረው የቤት ሽያጭ በ20 ከመቶ ያደገው በዚህም ምክንያት ነው። በዩናይትድ ስቴትስ የህዝብ ቆጠራ ቢሮ ሴንሰስ ቢሮ መሠረት አሜሪካ ውስጥ የሚበዛውን የህዝብ ቁጥር የሚይዙት ሚሌኒያልስ የሚሏቸው በ25 እና በ40 ዓመት ዕድሜ ክልል ውስጥ ያሉት ሲሆኑ ከጠቅላላው የህዝብ ብዛት 22 ከመቶውን ገደማ ይይዛሉ ነው የሚባለው። አሁኑ ወቅትም እነዚህ ሚሌኒያሎች በንቃት ቤት ግዢው ላይ እየተሰማሩ እንደሆነ ይነገራል። አማንዳ ፔንድልተን ዚሎ የሚባለው የቤቶች ንግድ ኩባንያ ቃል አቀባይ ናቸው። እንዲህ ሲሉ ያስረዳሉ። Millennials are the largest generational group in the country and they're aging into their home buying years. So they're hitting their mid-30s, they want to settle down, they want to buy a home. እድሜያቸው በ25 እና በ40 ዓመት መሃል የሚሆኑት ሚሊኒያልስ የሚባሉት ትልቁን የህዝብ ቁጥር ይይዛሉ። የራሳቸውን ቤት መግዛት የሚያስቡበት የዕድሜ ክልል እየተጠጉ ናቸው። 30 ዓመታቸውን እያጋመሱ ያሉት፣ ጎጆ መውጣት የራሳቸው ቤት ባለቤት መሆን ይፈልጋሉ። የሚገዛ ቤት ፈላጊው ቁጥር በፍጥነት በእጅጉ ያደገውም በዚያ ምክንያት ነው። ብዙ ሰው ከሚመለከታቸው የቤት ግዢና ሽያጭ ድረገጾች አንዱ የሆነው ዚሎ የድረገጹ ጉብኝት ቁጥር በአንድ ነጥብ አምስት ቢሊዮን እንደጨመረ ይናገራል። ለዚያ ሁሉ ሰው በቂ ቤት ገበያ ላይ ደግሞ የለም። እንደገና የቤት አሻሻጭ እና አጋዦች ብሔራዊ ማህበሩ ተጠሪ ሎረንስ ዩን ያስረዳሉ። በእኔ ግምት በአገር አቀፍ ደረጃ ከመኖሪያ ቤት ፈላጊው ብዛት ጋር ሲነጻጸር የ6 ሚሊዮን ቤት እጥረት ያለ ይመስለኛል። የመኖሪያ ቤት ግንባታ ኩባንያዎች ብሔራዊ ማህበሩም የቤት እጥረት መኖሩን ያምናል። ነገር ግን እነሱ የሚያስቀምጡት የቤት እጥረት አሃዝ ቀደም ያሉት የቤት ሽያጭ ባለሙያዎች ማህበሩ ከጠቀሰው ቁጥር በሁለት ሶስተኛ ያንሳል። ደግሞም ይላሉ ይሄ የቤት እጥረት ነገር ኮቪድ-19 አጉልቶ አወጣው እንጂ ከበርካታ ዓመታት በፊት ጀምሮም የነበረ ነው። ዳኑስካ ናናያካራ የብሔራዊው የቤት ግንባታ ባለሙያ ድርጅቶች ማህበር ተጠሪ እንዲህ ሲሉ ያስረዳሉ። ግዙፉ የኢኮኖሚ ድቀት የመኖሪያ ቤት ኢንዱስትሪውን ክፉኛ መጥቶታል። እናም ብዙዎች በቤት ግንባታ ስራ ላይ የነበሩት ሰራተኞች ያን የስራ ዘርፍ ጥለው ወጥተዋል። በዚህም ምክንያት እስካሁን የሰለጠነ የሰራተኛ ኃይል እጥረት ላይ ነን። በዚያ ላይ ደግሞ እንግዲህ ወጣቶቹ በግንባታ ሙያ የመሰማራት ፍላጎት የላቸውም። የቤት ፈላጊው ብዛትና ገበያ ላይ ያለው ቤት እጥረት ተደማምሮ የቤት ዋጋውን እንዳስወደደው የዚሎ ግሩፕ ኩባንያ ተጠሪዋ አማንዳ ፔንድልተን ያስረዳሉ። ዩናይትድ ስቴትስ ውስጥ የቤት ዋጋ ባለፈው ዓመት ውስጥ በአስር ከመቶ ጨምሯል። አንድ ቤት ገበያ ላይ ሲወጣ በአማካዩ በሁለት ሳምንት ጊዜ ውስጥ ይሸጣል። ባለፈው ዓመት ከነበረው ሁኔታ ጋር ሲነጻጸር ያኔ ይሸጥ ከነበረበት በሀያ ቀን ፈጥኖ ገዢ ያገኛል ማለት ነው። ሆነ ሆኖ የመኖሪያ ቤት ገበያው እንደ አውሮፓውያን አቆጣጠር በ2008 ዓ.ም እንደሆነው የሚንኮታኮትበት ጊዜ የመምጣት እድሉ እጅግ የመነመነ እንደሆነ ነው የዘርፉ አዋቂዎች የሚናገሩት። ለዚህም አንዱ ምክንያት ይላሉ የቤት መግዣ ብድር ለማግኘት መሟላት ያለበት ጠበቅ እያለ በመምጣቱ ነው። ኬን ጆንሰን የቤቶች ጉዳይ ኢኮኖሚስት ናቸው፤ እንዲህ ሲሉ ያስረዳሉ። የወለድ መጠኑ ሲጨምር፣ የቤት ዋጋው እየተረጋጋ መሄድ ይጀምራል። የወለድ መጠኑ ደግሞ በሚቀጥለው የስድስት ወር ወይም የአንድ ዓመት ጊዜ ውስጥ መጨመሩ አይቀርም። የቤት ሽያጭ ባለሙያዎች ማህበሩም በቀጣዩ አመት የቤት ገበያው ይረጋጋል የታወቀ ነው፣ ነገር ግን ዋጋው ይቀንሳል ብለን አንገምትም ነው የሚለው። አሁን ምርጫ ነክ ዝግጅት ይቀርባል። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የአካል ጉዳተኛ ኢትዮጵያውያን ጉዳይ እንዴት አድርገው እንደሚያስተናግዱት የሚመረምር ክርክር ከሰሞኑ ተደርጓል። ክርክሩን የመሩት በአካል ጉዳተኞች ላይ የህግ አማካሪ የሆኑት አቶ ዳኛቸው በጋር ናቸው። ከአቶ ዳኛቸው ጋር ዘለግ ያለ ቆይታ ያደረገው ሀብታሙ ስዩም ሲሆን ክርክሩ እንዴት እንደተዘጋጀና ፋይዳው ምን እንደሆነ ጥያቄ አቅርቦላቸዋል። ተያያዥ ሀሳቦችም የተነሱበት ቃለ ምልልስ ይደመጣል። እሺ በጣም አመሰግናለሁ። እንግዲህ ከአሁን በፊት በነበሩት አምስት ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን እያለ የምንረሳው ጉዳይ ነው። እና በዚህኛው አመት ምርጫ ላይ ግን በተለያየ ዘርፍ ያሉ የተለያዩ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርገዋል። ከነዚህ መካከል አንዱ የኢትዮጵያ አካል ጉዳተኞች እና ልማት ማዕከል ኢትዮጵያን ሴንተር ፎር ዲስኤቢሊቲ ኤንድ ዲቨሎፕመንት ኢሲዲዲ የሚባል ሀገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው በዚህ ሳምንት ያደረግነው። ለፓርቲዎቹ ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ አራት ፓርቲዎች፣ እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜም ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ አራት ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸው እና በፕሮግራሞቻቸው ላይ ማኒፌስቶቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል። በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል። ለእኛ ለአካል ጉዳተኞች እኔም አካል ጉዳተኛ ነኝ፣ በነገራችን ላይ ቅድም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት። ስለዚህ በእኛ ጉዳይ ላይ የዚህ አይነት ክርክር ሲደረግ ማየታችን የምርጫው ውጤት ምንም ይሁን ምን ትልቅ አንኳር ነገር ነው፣ አበይት ክንውን ነው ብለን ነው የምናስበው። በኋላ የሚካሄዱ ምርጫዎች እንግዲህ የአካል ሁለተኝችን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን። ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን። አብጣሙ የክርክሩ መንፈስ ምን ይመስል ነበር? በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያውያን ምን አይነት የሚበጁ ሀሳቦች ተደመጡበት? አዎ የመጀመሪያው ነገር ቅድም እንዳልኩት መወያያ መሆኑ ነው። የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው። ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው። ከውይይት ባለፈ ምንድን ነው የተነሳው ሀሳብ፣ የክርክር ነጥቦች ምን ይመስላሉ የሚለውን ነገር ማንሳቱም አግባብ ነው። በዚህ ረገድ በተለየ አካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን፣ እዚሁ በአቅራቢያችን ካሉ በነ ዩጋንዳ፣ በነ ኬንያ፣ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በህግ ያስቀመጧቸው ድንጋጌዎች አሉ። ህገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧል እና ከዚህ አንጻር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው። የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው። እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል። ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው። የተለያዩ ህጎች በእርግጥ አሁንም በሀገራችን አሉ፣ በቂ አይደሉም። ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ አዋጅ አምስት ስልሳ ስምንት የምንለው አላ አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው። ሕገ መንግስታችንም ላይ እንደ ሌሎቹ ሀገራት ቅድም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊና ማህበራዊ መብቶች በሚለው ውስጥ አንቀጽ አርባ አንድ ውስጥ ንዑስ አንቀጽ አምስት ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ። በቂ አይደለም ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ። ነገር ግን አንድ ወጥ ህግ ቢኖር፣ ኮምፕሪሄንሲቭ የሆነ ህግ ቢኖር ወይንም ዲሴቢሊቲ አክት እንለዋለን እኛ እንደዛ አይነት ቢኖር አንደኛ ለትግበራም አመቺ ነው። የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ ለማስተናገድ አመቺ ይሆናል። ይህንንም አንስተንላቸዋል። ከዛ ጋር በተያያዘ በተለይ አሁን በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል። በተግባር እየሰሩበት እንደሆነ እና በቅርቡ እንደሚጸድቅ ነግረውናል። ሌሎቹም ፓርቲዎች ከዚህ አንጻር ሀሳቡ እንዳላቸው በማኒፌስቷቸው ውስጥ በፕሮግራማቸው ውስጥ ካካተቷቸው ሀሳቦች አንዱ እንደሆነ ተናግረዋል። ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት የጤና የተደራሽነት ብዙ አገልግሎቶቻችን ህንፃዎቻችን ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንፃዎቻችን ለአካል ጉዳተኞች ተደራሽ አይደሉም። ሌላው ቢቀር አንኳር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ ቅድሜ አይሰጥም። በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት። ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸውም ማለት ነው ወይ የሚል ጥያቄ ያስነሳል። ዲስኢንፍራንቻይዝ ያደርጋቸዋል። ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው፣ ትልቁ የዜግነት መብት ነው። ያንን የዜግነት መብታቸውን ይነፍጋቸዋል። ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም፣ በየክርክሩ ላይ። አሁን ራሱ የሚገርምህ ነገር በዚህ በአሁን ባዘጋጀ ነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ በአስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከት የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል። ያንን እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግይቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም፣ አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ ኢሚዩን ነኝ የሚል ማንም ማንም ሰብአዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ቢቻል፣ ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም። የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ ፎር ዲ አደርስ በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማሰብ ነገር ላይ ከፍተኛ ክፍተት አለ እና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ። ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም፣ ኦነስትሊ ለመናገር ምክንያቱም ኮንክሪት አድርጎ ይህን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው ይሄን እናደርጋለን ይህን እንፈጽማለን ምናምን በሚል ብቻ የእንትኖች ሊስት ዊሽ ሊስት ማስቀመጥ ሳይሆን ከዛ ባለፈ በዚህ በዚህ መንገድ ነው ይህንን ነገር ለማስፈጸም የምንሞክረው እስካሁን ያለው አካሄድ ያለው ክፍተት ይህን ይህን ይመስላል ይህን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማውም አድማጮች፣ ውይይቷ አላበቃም። ቀጣዩ ክፍል ነገ ምሽት ይቀርባል። ተከታተሉን። አቶ ዳኛቸውንና ሀብታሙን እናመሰግናለን። አሁን ወደ ኬንያ እናመራለን። በኬንያ መሃን የሆኑ ሴቶች በማህበረሰቡ ይገለላሉ። የ57 ዓመት ዕድሜ ኬንያዊቷ ጆይስ ካጎ ልጅ መውለድ ባለመቻሏ ሦስት ጊዜ ትዳሯ ፈርሷል። ይህም ኑሮን ለማሸነፍ በብቸኝነት እንድትታገል አስገድዷታል። የአሜሪካ ድምፅ ዘጋቢ ሩድ ኤልመንድር ፐን ያጠናቀረውን ዘገባ የደንገርመው ታቀርበዋለች። ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኘው የተሃድሶ ማዕከል ነው። ጆይስ ሶስት ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል። ወን ሂ ካም ሂ ቢት ሚ ሂ ቴል ሚ። ለአራት ዓመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል እዚህ ምን ትሰሪያለሽ? ከአንቺ የምጠቀመው ምንም ነገር የለም ይለኛል። እንደ የትኛውም የዓለም ክፍል ልጅ ባለመውለድ እና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማኖዋ የኬንያ የማህፀን እና የጽንስ ማህበረሰብ አባል ናቸው። አር uh, sort of identified with the children that they have they have born you are called mama so and so በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠሪያለሽ። ባባ ይባልና የእከሌና የእከሊት አባት ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ። የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከአምስት ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል ኬንያዊቷ ኤዲዝ ሀዳዛ። እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሰባት አመተ ምህረት ዌቲንግ ውምብ ትረስት የተሰኘ ተቋም መስርታ የኑ ሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች። የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብዬና እናዳምጥሻለን። እንድታለቅሽም እንፈቅዳለን። ይህ ቦታ ነፃ የሆነ መታቀፍ ያለበት ነው እንላለን። ይሄ ቡድን ታዲያ በአምስት ዓመት ጊዜ ውስጥ አባላቶችን ከመቶ ወደ አስር ሺህ ያሳድጓል። እንደ ጆይስ ላሉ ሴቶችም ዌይቲንግ ውምብ ትረስት የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው። ኤደን እናመሰግናለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። ፕሮግራሙን አስተባባሪ ንጉሥ ታመሬ ነው። አበባዩ ካሳ ደግሞ የዌብ እና የማኅበራዊ ሚዲያ ፕሮዲሰር ናት። አድማጮች ደህና አደሩ።